አገር እንዴት ሰነበተች ከሰሞኑ በኢትዮጵያ ሰማይ ቀለበታዊ የጸሐይ ግርዶሽ ይታያል በመባሉ በርካቶች በጉጉት ሲጠብቁት ነበር። ከብዙ መቶ ዓመታት አንድ ጊዜ ያጋጥማል የተባለው ይህ ቀለበታዊ የፀሐይ ግርዶሽ ኢትዮጵያን ጨምሮ በምስራቅና መካከለኛው አፍሪካ አገራት ትላንት ጠዋት እሁድ ሰኔ 14 ቀን 2012 ዓ ም እንደተባለው ታይቷል። ጤና ይስጥልኝ የኤስቢኤስ የአማርኛ ቋንቋ አድማጮቻችን፣ ሳምንታዊው የአገር እንዴት ሰነበተች መሰናዷችን በዚህ ላይ ያተኩራል። አብራችሁን ቆዩ። ነገስታቱን ብዙዎች በማመንና ባለማመን በጉጉት ሲጠብቁት ሰንብተዋል። ጥቂት የማይባሉትም ሲያስተዋውቁት ነበር። የኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር ዶክተር ሰለሞን በላይ በአብዛኛው የኢትዮጵያ ክፍል በተለይም በምዕራብ ኢትዮጵያ ወለጋ ጀምሮ ጎጃም፣ ጎንደርና ወሎ አካባቢዎች በስፋት እንደታየ አረጋግጠውልናል። እኛም ቀደም ብለንም ከኢትዮጵያ ውስጥ ከምዕራብ እስከ ሰሜን ድረስ እንደሚታይ ስናስተዋውቅ ነበረ። በዚህ መጠንም የኢትዮጵያ ውስጥ ኦልሞስት ሰማንያ ፐርሰንት የሚሆነውን ክስተት ተከስቷል። በአጋጣሚ አዲስ አበባ አንዳንድ ቦታ ላይ አልፎ አልፎ ዳመና በዛ ብሎ ነበረ ካልሆነ በስተቀር በተፈለገው እና እኛም ፎርካስት እንዳረግ ነው ሁሉ ተከስቷል፣ ታይቷል። ብዙ ሰውም ወጡ አይቷል። ኢቭን እኛ ካሰራጨ ነው ማያ መነጽር ሲያንስ እንኳን በሰፊው ከፈቀድነው ድርጅቶች ገዝተው ሲያዩ ነበር እና ህብረተሰቡ የተለየ ስሜት ነበረው ማለት ይቻላል። በነገራችን ላይ ይህ ቀለበታዊ የፀሐይ ግርዶሽ ከሌሎች የፀሐይ ግርዶሾች ምን ለየት ያደርገዋል? ዶክተር ሰለሞን በላይ ምላሽ አላት። እንግዲህ የፀሐይ ግርዶሽ ማለት ጨረቃ በፀሐይንና በመሬት መካከል ሆና ስትጋርድ ነው የእይታውን ነሻዶ ሆኖ ጥላ ሆኖ ሲጋርድ ማለት ነው። ስለዚህ ልዩን ያደረገው ምንድነው? በዚህ አመት፣ ቀደም ተብሎ ከአመት በፊት ከሁለት አመት በፊት ይሄ ትልቁ ክስተት እንደሚከሰት የአስትሮኖሚካል ህብረት ተመራማሪ ቡድኖችም የተለያየ ባለሙያዎችም በእኛ በኩልም በሁሉም ይናገር ነበረ። ይህንንም ሰፊ ዝግጅት ይደረግ ነበረ። ኢትዮጵያ በተለይ ከምስራቅ አፍሪካ አሁን ዘንድሮ አሁን በትልቁ ቀለበታዊ የፀሐይ ግርዶች ከታየባቸው ሀገራት ሁሉ ኢትዮጵያ ላይ በደመቀ መልኩ በከፍተኛ ደረጃ ይታያል የሚል ግምትም ስለነበረ ትንቢያም ስለነበረ በርካታ የሀገር ውስጥ የውጭ ቱሪስቶችም፣ ሳይንቲስቶችም፣ ተመራማሪዎችም ለመምጣት በእኛ በኩልም በባልነ ቱሪዝም በኩል ኢትዮ ቱሪዝም በኩልም ከፍተኛ ተመዝግበው ነበረ። ይሄ ነው ሌላኛው። ይሄ ክስተት ኢትዮጵያ ውስጥ በጣም እንዲህ አይነት ክስተት ከረጅም አመት በኋላ ነው እጅግ በጣም ከረጅም አመት በኋላ ነው የታየው። ሁለተኛው ደግሞ ከዚህ በኋላ እንዲህ አይነት ክስተትን ምናልባት እንዲህ አይነት ክስተትን ከአስራ ስምንት መቶ አርባ ስድስት እና ላሊበላ ላይ ደግሞ ስፔሻሊ ከአራት መቶ አመት በላይ ነው መጠበቅ ያለው። ስለዚህ እንዲህ አይነት ቀለበታማ የሆነ ምናልባት እኔ እስከ ማውቀው ድረስ አላጋጠመኝም እና ለብዙዎቹ የተለየ በመሆኑ ነው ኢትዮጵያ ውስጥ የተለየ ያደረገው። የኢትዮጵያ ደግሞ ሰፊው ጥሩ ነገር የመሬት አቀማመጡ ለሰደ ፈለግ ምርምር የኢትዮጵያ ኢኩዌተር ላይ ያለች ስለሆነ ምቹ ነች። ይሄም ደግሞ ለቀጣዩ ብዙ መልእክት የሚያስተላልፍ ለሆኑ ኢትዮጵያ ውስጥ ትልቅ ልዩ ያደርጋል ነው ለዚህ ነው የስነፈለክና ጠፈር ጉዳዮችን በቴሌቪዥን ፕሮግራሞችና በመጽሐፍ ጭምር በመጽሐፍ በማስተዋወቅ እንደዚሁም የካልቸራል አስትሮኖሚ ጥናቶችን በማጥናት የሚታወቁት መጋቤ ሐዲስ ዶክተር ሮዳስ ታደሰም የፀሐይ ግርዶሹን የሚለይበትን ምክንያት ያብራራሉ። ይሄኛውን ግርዶሽ እንግዲህ ግርዶሽ በየትም ጊዜ በዓመት ከሰባቴ ሊከሰት ይችላል። ነገር ግን በሚገርም መልኩ የዘንድሮ ኢትዮጵያ ላይ የተከሰተው ግርዶች ግን በብዙ ሺህ ዘመን እንኳን ሊገኝ የማይችል እንደሆነ ነው ሳይንሳዊ ጥናት በትክክል የጠቆመው። ምክንያቱም በግርዶች ጊዜ ፀሐይ፣ ጨረቃ፣ መሬት መስመር መስራታቸው የታወቀ ነው። የአሁኑ ግን ብዙ ነገር ነው የተገጣጠመው። ትንሽ ለየት ብሏል። አንደኛ ሰመር ሶልስቲስ ገጥሟል። ያው እንደሚታወቀው በጋ በነጮቹ ይጀምርበትና በሰሜን ንፍቀ ክበብ ፀሐይ የማጠልቅበት ረጅሙ ቀን ዛሬ ነው። ሰመር ሶልስቲስ ይባላል እሱ ራሱ ገጥሟል ጁን ትዌንቲ ፈርስት ላይ ነው እሱ ዛሬ ሰኔ አስራ አራት እንደገና ስካይ ክሮስ የሚባል ነገር ገጥሟል ሌላው ሳክሪ ጂኦሜትሪ በሜታፊዚክስ የሚጠና ፓተርን አለ እሱም በሰማይ ሰርቷል የፍኖታ ሃሊም ማይከል የፀሐይ የጋላክቲካል ላይመንት ሰርተዋል እና ትንሽ ክስተቱ ለየት ይላል። እንደገና በግርዶሹ ሰዓት ሁሉም ፕላኔቶች ወጥተዋል። በጣም ትንሽ ስትሬንጅ የሆነው ነገር ሜርኩሪ እና ቬኑስ በአይናችን ጭምር አይተናቸው ነበረ። ፀሐይና ጨረቃ ጋር ደግሞ ያላየናቸው በስተ ምዕራብ አቅጣጫ ማርስ፣ ጁፒተር፣ ሳተርን ነበሩ። እስካይማፕ ያለን በቀላሉ ስለምናየው እነዚህ ነገሮች ሁሉ ፓተርን የሰሩበት ነው እና ትንሽ ነገሩን ይሄን ለማየት ይሄ ይሄን ፓተርን ለበስራት ረጅም ጊዜ ብረጅም ሺህ ዘመናት ነው ሊፈጅ የሚችለው። ሌላው ማያዎች እንደሚታወቀው ከክርስቶስ ልደት በፊት እንግዲህ ዛሬ 4000 ዘመን የነበሩ በሳውዝ አሜሪካ የነበሩ ስልጡን ህዝቦች ነበሩ። እንደሚታወቀው 2012 ላይ ጋላክቲክ አላይመንት ይሰራሉ ፀሐይና የፍኖተ ሐሊብ ማዕከል ብለው ትንቢት ነበራቸው፣ እና ብዙ ለውጥ ያመጣሉ እነዚህ በሰው ልጆች ላይ የሚል ነገር ነበረ። እንደታሰበው የነጭ የምዕራቡ የሁለት ሺ አስራ ሁለት ምንም አይነት አላይመንት አልተሰራም፣ አልመጣም። ናሳም በደጋጋሚ በተደጋጋሚ መግለጫ ሰጥቶበት ነበረ። እንደሚታወቀው ሁለት ሺ አስራ ሁለት የሚባልም አንድ አስፈሪ ሙቪ በሆሊውድ እንደተሰራ ብዙዎቻችን እናውቃለን። ነገር ግን የኢትዮጵያው ግርዶ ላይ ሲመጣ ልክ የኢትዮጵያ ሁለት ሺ አስራ ሁለት ላይ እነሱ የተናገሩት ፓተርን በትክክል ላሊበላ ኢትዮጵያ ላይ ግርዶሹ ሰርቷል። እና ይሄ ነገር ትንሽ ጉዳዩን ለሚከታተል እና ለሚያጠና ሰው ትንሽ ራሱን ችሎ ሰፋ ያለ ጉዳይ ይመስለኛል። ብዙዎች በሶሻል ሚዲያ በያሉበት አካባቢ የግርዶሹን አካባቢያዊ ሁኔታ በፎቶና በምስል ሲቀባበሉት ውለዋል። በኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩትና ምሁራን በተለይም በላሊበላና ባላማጣ የግርዶሹ መጠን ከፍተኛ እንደሆነ ሲነገር በመሰንበቱ ወደዚያው ያቀኑት ቀላል የሚባሉ አልነበረም። ዶክተር ሰለሞን በላይ፣ ዶክተር ሮዳስ ታደሰና የባህልና ቱሪዝም ዘጋቢው ጋዜጠኛ ሄኖክ ስዩም ላሊበላ ተገኝተው ያዩትን በቅደም ተከተል አጋርተውናል። ለየት ብሎ ዘጠና ሰባት ዘጠና ስምንት ፐርሰንት ብለን የወሰነ ይታያል ብለን ያሰነ ናቸው እንጅባራ፣ ባህር ዳር፣ ብሻበሬ፣ አለማጣ እና መቀሌ። ላሊባላ ደግሞ ከዛ ሁሉ የበለጠ ከዘጠና ስምንት ፐርሰንት በላይ ስለነበረ ልዩ ነበረ። ሪሊ እነዚህ ቦታዎች ላይ በተባለው ሰዓት በተባለው አይነት ነው የታየው። ምናልባት ብዙ ሶሻል ሚዲያ ላይ ተሰራጭቷል። ይሄ ከአላማጣ ቀጥታ ስርጭትም በትግራይ ቲቪ ተሰልፏል። ምናልባት ከላሊባላ ላይ የኢንተርኔት መሀል ላይ ስለተቋረጠ መሰራጨት አልተቻለም እንጂ በጣም የተለየ ነበረ። የህዝብ ብዛትም ራሱ ኮቪድን ጥንቃቄን መሰረት በማድረግ በጣም በሱ ህዝብ ወጥቷል። በተለይ ከ ላሊባላ ላይ እይታውም ከመጀመሪያ እስከ መጨረሻ ድረስ ህዝቡ በጥንቃቄ ነው የተከታተለው። የተለየ ነበረ። እኔ ላሊባላ ነበርኩ። ላሊባላ ትላንትና ነው ላሊባላ ነው ከፍተኛ የመንግስት ከፍተኛ መንግስት ባለስልጣናት የፌዴራልም ሆነ የክልል ባለስልጣናት የነበሩት ላሊባላ ነው። ምክንያቱም ላሊባላ ሁለት ነገር ነው። አንደኛው ያው ታሪካዊ የቱሪስት ቦታ ነው። የኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃም የታወቀ ነው። በዩኔስኮም የተመዘገበ ነው። ሁለተኛው ደግሞ ያው ከላሊበላ አምሳ አራት ኪሎ ሜትር አቡነ ዮሴፍ ላይ ከዩኒቨርሲቲዎች ጋር በመሆን ኦብዘርቫተሪ እየተሰራው አለ። ላሊበላ በተፈጥሮ ደረክ ማንፋስ ያለው በመሆኑ በዚህ ለስፔስ ለስነፈለግ ምርምር በጣም የተመቸ ቦታ ነው። ሌላኛው ደግሞ ላሊበላ አሁን ባለው ቀለበታዊ ፀሐይ ግርዶሽ እይታ የአየር ንብረትም በጣም የተለየ ጥሩ ስለነበረ ከዘጠና ስምንት ፐርሰንት በላይ ይታያል ብለን እኛም ቀደም ብለን ተንብዬን ስለነበረ እና እኔም የነበርኩት ብዙዎቹ ከፍተኛ መንግስት ባለስልጣናትም የክልልም የፌዴራልም የነበሩት ላሊበላ ነው። በጣም ደስ ይል ነበረ። ጠዋት እንግዲህ በዋዜማው ጥሩ ቦታ ከፍ ያለ ቦታ መምረስ ስለነበረብን ቦታውን ሄደን ተመለከት። የላሊበላ ቤተመንግስት የነበረበት ስፍራ ተራራ ነው። በጣም ደስ ይላል። ቪዩ በጣም ነው የሚያምረው ቦታውን አየን። እንግዲህ እንደሚታወቀው ቬኑስ ቀድማ ነበር የወጣችው በስተ ምስራቅ አብርታ ትታይ ነበር። ፀሐይ ከመውጣቷ በፊት አስራ ሁለት ከአስር አካባቢ ፀሐይ ወጣች፣ ጠዋት ማለት ነው። በኢትዮጵያ ሰዓት አቆጣጠር፣ በኢትዮጵያ ነው አሁን ሰዓት አቆጣጠር የምናገረው። ከዛ ወደ ለአንድ ሩብ ጉዳይ ላይ እንግዲህ ልክ እንደተጠበቀው ጨረቃ መታ ፀሐይን መጋረድ ስትጀምር ህዝቡ በጣም ጮኸ። ኤክሊፕስ ቪወር ስለነበረው ቢቢሲም ላይ አንሶ ቶታል በእርግጥ የዛሬው ፎቶን እየተመለከትኩት ነበረ። ሁሉም መነጽር አድርገው ስለነበር ልክ በተጠበቀችው ሰዓት ያው ፀሐይ መታ መሸፈን ጀመረች። ወዲያው በጣም እየሸፈነች ስትመጣ፣ በጣም ከበድ ያለ ድባብ ነበረው። ወዲያው የሌሊት ወፎች ወጡ። እኔ ባይን ያየሁትን ነው። በጣም የገረመኝ ክስተት ነው። እንግዲህ የምሽት ነገር መስሏቸው እንደሆነ ይሰማል። ወፎች በስጥነት ገቡ፣ የሌሊት ወፎች ደግሞ ወጡ። ወዲያው ልክ ሁለት ሰዓት ላይ ቀለበታማ ፀሐይ ግርዶች ሰራች ፀሐይ። በጣም ፉጨቱና ጩኸቱ የተለየ ነበረ። ፌስቡክ ፔጄ ላይ ቪዲዮን በተወሰነ ደቂቃ አጋርቸዋለው። ዛሬ ብዙዎች እያዩት ነው። ከዛ እስከ ሶስት ከሩብ ከመሄዱ በፊት ፕላኔት ቬኑስ እና ፕላኔት ሜርኩሪ ልክ እንደ ወታደር ግራና ቀኝ ሰልፍ ሰርተው ፀሐይን ከበዋት ተመለከትም። ወደ ሶስት ከሩብ አካባቢ ነገሩ ተጠናቀቀ። ይሄን ይመስላል ከሶስቱ የፀሐይ ግርዶሾች አንዱ የሚባለውን ቀለበታማ የፀሐይ ግርዶሽ የሚባለውን በኢትዮጵያ ሰኔ አስራ አራት ይከሰታል የሚለው ነገር ከተነገረበት ጊዜ ጀምሮ እኔ እውነት የሆናል ብዬ አስቤ አላውቅም ነበር። ወይም ደግሞ በከፍተኛ ደረጃ ጥርጣሬ ከነበረባቸው ሰዎች አንዱ ነኝ። የዛሬ አስር አመት አካባቢ ነው ለመጀመሪያ ጊዜ የሰማሁት ከነ መጋቢያ አዲስ ሮዳስ። ከዛ በኋላ በደንብ ግን በቃ ሁለት አመት ቀረ። የዛሬ ሁለት አመት ይሆናል። የዛሬ ሶስት አመት ሲባል ጥርጣሬ ነበረኝ እና የተሻለ ይታይባቸዋል ከሚባሉ አካባቢዎች ላይ እይታ ምቹ ስለሆነ ጥሩ እይታ አለው ተብሎ ይታሰባል ወይም ይመረጣል። በነዚህ በስነ ከዋክብት ባለሙያዎች ላሊበላ ላይ ነው አንዱ ሳይት ሲባል፣ በቃ አሰብኩኝ ሄዳለሁ እያቅጄ ነበረ። ፕሮግራሙን ተጋበዝኩ ፕሮግራሙን ታደምኩ። ትናንትና ማታ ድረስ እኔ ያው ተመሳሳይ ነበረ ስሜቴ፣ ምክንያቱም ባትወጣ ነገር ባይከሰት ምን ሊሆን ይችላል የሚል ነገር ነበረብኝ። ሰዓት ላይ ሰው ወደዛ ወደ ስፍራው ሲሄድ ቦታው የነበረው ይሄ አስቀድሞ ቅዱስ ላሊበላ ውቅር ቤተክርስቲያናት ሲሰራ እና ሲያንጽ ድንኳኑን ጥሎበት ነበር ተብሎ የሚታመነው ስፍራ መካነ ልልት የሚባለው አካባቢ አምባ ላይ ነበር። እዛ ባለሙያዎቹም ደርሰዋል፣ ስፔስ ሳይንስ ሶሳይቲዎቹም ደርሰዋል፣ ሚዲያውም ከፍተኛ የመንግስት የስራ ኃላፊዎችን ተገኝተው ነው የነበረው። በጠዋት ነው ሰው የሄደው። ሁሉም ሰው እንደኔ የጓጓ ነው በተባለው ሰዓት በሚገርም ሁኔታ ስምንት ሰከንድ ነው ሁለት ሰዓት ጀምሮ ይሆናል የተባለው ስምንት ሰከንድ ሲቀረው ሰማዩ ላይ ተአምር መታየት ጀመረ። ከዛ ትይዩ በዚህ በአሸተን ማርያም እና በአርሴማ ተራራ አናት ላይ ነው። እንደዚህ ፊት ለፊት በዛ በኩል ነው የነበረው የወጣችው። ሁሉም ሰው መነጽር ደርሶታል። ካሜራዎቹ ሳይቀር በዚህ በሌንሱ ሊከላከል በሚችል ቴክኖሎጂ ነው ተሸፍነው ይቀርጹ የነበረው። የሚገርም ስሜት ነበረው። ልነግርህ አልችልም። በተለይ በተለይ አንድ ሶስተኛ የሚሆነው የፀሐይዋ ክፍል ሲቀር ትጋረድ ይሄ እኛ ከቀኑ ዘጠኝ ሰዓት ጀምሮ እስከ ምሽቱ አስራ ሁለት ሰዓት ተኩል ያለው አጠቃላይ ድባብ ሰላሳ ሰከንድ ባልሞላ ጊዜ ውስጥ ነው እዛ የምታየውና ልክ ይሄ የሚጠፋ ወይም ደግሞ የተቃጠለ አምፖል አይነት ስሜት ነበረውና በጣም አስደንጋጭ ነበር ሰው ከገመተው በላይ የሆነ ሁሉም ሰው ጮኸ። ደስ የሚል ነገር ነበር። ብቻ እኔ ሁለት ነገር ነው ያስደስበኝ ማለት ይህንም ባላይ ወይም ደግሞ ሰዎች አየን ብለው ቢነግሩኝ ይሄው ስሜት ሊሰማኝ ይችል ይሆናል ከፍ ብሎ ያስገረመኝ ነገር እኔ የእኛ እውቀት የእኛ አገረ ሰባዊ ጥበብ ስለዚህ ነገር ያለው እውቀት ስለዚህ ነገር የደረሰበት ትልቅ ስፍራ ከሳይንስ ጋር እኩል ትከሻ ተለካክቶ ይሄ ነገር በኛ ነባር እውቀት ውስጥ ኖሮ ምክንያት ብዙ ሳንጠቀምበት መቆየታችን በጣም አስገርሞኛል። ምክንያቱም ሁለት ነገር ነው እንዲህ አይነት ሁኔታዎች ለምሳሌ በቂ መረጃ በሌለበት ማህበረሰብ ውስጥ የሚፈጥረውን ቀውስ አስበው፣ እንዴት ሊያስደነግጥ ይችላል። በቂ መረጃ ደግሞ እንዲህ ከዋክብት ጋር ከፀሐይ ጋር ከጨረቃ ጋር በዚህ ደረጃ ተናበህ እውቀትን ደግሞ ለሚቀጥለው ትውልድ ማስቀመጥ ደግሞ በጣም የሚገርም ነገር ነው እና የበለጠ ደግሞ የገረመኝ የአባቶቻችን እውቀት ይህ ብዙዎች አይተውት እንደተገረሙበት የተነገረለት ቀለበታዊ የፀሐይ ግርዶሽ ለኢትዮጵያ የስነ ፈለክ ምርምር ምን አበርክተው ይኖረዋል ለሚለው ጥያቄ ዶክተር ሰለሞን እና ዶክተር ሮዳስ ጥቅሙ ብዙ ነው ብለዋል። እንግዲህ የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት በስነፈለግ በስፔስ ሳይንስና አፕሊኬሽን በሰፊው በዚህ ላይ እንግዲህ አገራዊ ምርምርም ይሰራል። ሌሎች አገራዊ ጉዳዮችንም ስፔስ ዘርፍ ሊያስተባብራል። በተለይ ስነፈለግ ዘርፍ በጣም ትኩረት ሰጥቶ ነው እየሰራ ያለው። ጥሩ የምልከታ ቦታዎችንም ወደ አምሳ ሁለት የሚሆኑትም በመጀመሪያ ቅድማ ጥናት አካሄዶ መርጧል። እና እኛም የተማር ነው ሶስት ነገር ነው። አንደኛው በስነፈለግ ዘርፍ ጥንታዊ ስነፈለግ ዘርፍ እኛ መረምር እያካሄድ ነው። ስለዚህ ይህን የተፈጥሮ ክስተቶች መፈጠ ይሄ የተፈጥሮ ክስተት አንደኛው እንዲህ አይነት የተፈጥሮ ዘመናዊ ሳይንሶችን ክስተቶችን ከባህላዊ ጋራ በማገናኘት በርካታ የቱሪስት መስህብ ማድረግ እንደሚቻል፣ ሁለተኛ ደግሞ ፀሐይ ግርዶሽ ትላልቅ ምርምሮችን ማረጋገጫ ነው። ለምሳሌ ሳይንስ ቲዮሪ ኦፍ ጄኔራል ሪላቲቪቲ እንደ አውሮፓውያን አቆጣጠር አስራ ዘጠኝ ዜሮ ስምንት በዚህ ነው ፕሩፍ የተደረገው ቤንዲንግ ኦፍ ላይት በሚል ሁለተኛ ደግሞ ሂሊየም ኤለመንት በጣም በዩኒቨርስቲ ላይ የታወቀ ሂሊየም፣ ስለዚህ እሱም መኖሩን የተረጋገጠበት በዚህ ነው፣ እና በርካታ በምርምር ዘርፍ እንደ ላብራቶሪ እና ትክክለኛ ሜጀርመንትን መለኪ መለከት የሚያስችል አቅም የሚፈጥር ነው። እንግዲህ ስለዚህ እኛ የበለጠ በዚህ በሶላር ሲስተም ላይ ሰፊ ማለት የስርዓተ ፀሐይ ላይ ሰፊ ምርምር እንድናካሄድ አስተምሮናል። ጅምር ናን እኛም ያለን ደርሰናል ማለት ሳይሆን ሰፊ ትኩረት መሰጠን መሄድ እንዳለብን ምርምር ማካሄድ እንዳለብን በስራ ተጻ ዘርፍ ላይ። ሁለተኛ ደግሞ የአገራችንን የስነፈለግ ዘርፍን ምርምር ብቻ ሳይሆን ማስተዋወቅና ወደ ዓለም አቀፍ ተመራማሪዎችን ተጋብዘው እንዲሳተፉ ማድረግ አንዱ ትልቅ እንደሆነ ኢንዱስትሪ በተለይ ስፔስ ኢንዱስትሪ ሴክተሩን የቴክኖሎጂ ሴክተሩ፣ ምርምር ሴክተሩም ያሳድጋል። መጨረሻ ህብረተሰቡን ብናስተምረው በትክክልም ሳይንሳዊ ምክንያታዊ ሰው ማፍራት ይቻላል። የህብረተሰቡን የአመለካከትና የሳይንስ ያለውን ግንዛቤ ማስተማር እንደሚቻል እኛም በዚህ በአጭር ጊዜ ውስጥ ባካሄድ ነው ተመልክተናል። ምክንያቱም በርካታ ሰው ተገልብቷል። አሁን ላሊባላ ላይ ባካሄድ ነው ሜዳ ላይ ነው ሰፊ ቤተመንግስት የሚባል የድሮ ተራራ ላይ የወጣ ነው። እዛ ላይ በሙሉ ህዝቡ እንዳለ በእግሩ ነው የተገለበጠው። ስለዚህ ህብረተሰቡን ማስተማር ወሳኝ እንደሆነ እ ሌላ የተማር ነው ህብረተሰብ አነቃቅጠናል፣ ወጣቱን አነቃቅጠናል፣ እንዲበረታታ አድርገናል። ከሳይንስ ጋር ለማስተዋወቅ፣ ከባህሪ ከተፈጥሮ ጋራ ለማስተዋወቅ ሞክረናል። ስለዚህ አሁን በበለጠ ብንሰራ ብናስተምር እና ምርምርም ብናካሄድ መንግስትም አሁን በጀመሩ የበለጠ ትኩረት ቢሰጥ በአገራችን በስነ ፈለግ ዘርፍ በስፔስ ዘርፍ ትልቅ ተጠቃሚ ከእውቀት ከቴክኖሎጂ ሽግግር በበለጠ በኢኮኖሚያዊ አገር መልካም አገር ገፅታ ግንባታ ፖሊስ መሰብ መሆን የሚያስችል መፍጠር እንደሚቻል ግን እኛም ተምረንበት ቀደምት ኢትዮጵያውያን በእውነት እኛ ትንሽ አላቀረም እንጂ በመሰረቱ ሳይንስ ማለት ሳይንቲያ ማለት እውቀት ማለት ነው። እንግዲህ አዋቂዎች የነበሩባት ታላቅ ሀገር ኢትዮጵያ ነበረች። ዛሬ አራት ሺህ ዓመት እንግዲህ እነ ካሲዮጵያ እነ ሴፈስ እና እነ አንድሮሜዳ የኢትዮጵያ ንጉሳውያን ቤተሰቦች ለመጀመሪያ ጊዜ ለካ ቅርጽ ያላቸው ከዋክብትን ለይቶ በስም መሰየም ይቻላል የሚለውን ሳይት ለዓለም ያስተዋወቁ ነበሩ። ከዛ በኋላ ነው እንግዲህ እነ ፕቶሎሚ 48 የኛን 3 ህብራተ ከዋክብት ጨምረው የመዘገቡት። አሁን አይ ኤ ዩ ኢንተርናሽናል አስትሮኖሚካል ዩኒየን በ1930ዎቹ እንግዲህ ከመዘገባቸው 88 ኮንስታንቲኑስ ወይም ህብራተ ከዋክብት ሶስቱን አክብሮ ለኢትዮጵያውያን የሰጠው እና ቀደምት ኢትዮጵያውያን በስነፈለክ ሳይንስ በጣም ስለተራቀቁ እነ ሉሲያን ዘቦኮን አስትሮሎጂ በሚል መጽሐፉ ሳይንቲስቱ በኢትዮጵያን ስር ዘፈርስቱ ኢንቨንትድ ሳይንስ ኦፍ ስታር የስነ ፈለክን ሳይንስ የጀመሩ እና ኤንጌቭኒምት ዘ ፕላኔት ለፕላኔት ስያሜ የሰጡ ህዝቦች ናቸው። ይህ ሳይንሳቸው ግብፆች እንኳን በአግባቡ አልተረዷቸውም ነበር በማለት ያስቀመጠው እና አንድ በኮንስተሌሽን ምዝገባ ሁለተኛ ደግሞ ብራና ዳምጦ ቀለም በጥብጦ ስለ ፀሐይ፣ ስለጨረቃ ጨረቃ ስለ ከዋክብ ስለ ነፋሳት፣ ስለ መባረቅ፣ ስለ ጨለማው ዓለም ስለ ሌሎች ዓለማት ኤክሶ ፕላኔት ጭምር በመጽፋቸው ምስክር ነው። ሶስተኛ ደግሞ እነ አውሮፓ ቴሌስኮፕ ከመጠቀማቸው በፊት ንጉስ ላሊበላ ቤተ ገብርኤል ላይ የራሱ የሆነ የስነ ህዋ መመልከቻና መመርመሪያ ቦታ ነበረው እና ይህን ሁሉ ያሟሉ በመሆናቸው እኔ ከመጽሐፍቱም ጋር ትውውድ በማድረጌ እንግዲህ ይሄ ነገር በጀርመን እንደሚጠናቃለው በጥናቱ ብዙ ጊዜ ስለማሳልፍበት በውጭውም በውስጥም፣ በጣሊያን፣ በፈረንሳይ፣ በካናዳ፣ በሰሜን አሜሪካ እና የኢትዮጵያን ጥናት ኢትዮጵያውያን አያጠኑትም፣ ሌሎች ነው ያጠኑት ያለው እና ደግሞ አሁን ካለው ሞደርን ሳይንስ ጋር በጣም ተቀራራቢ እንደውም ከፍ ያለም ነገር የሚገኝበት ሆኖ እያየሁት በመሆኑ እንግዲህ የኢትዮጵያ የእግርዶች ምዝገባ በገንባ አድርጌ አጋው ሜዳ ላይ አስተዋውቅ የነበረ አሁን ደግሞ እውነትም እንዳልከው የኢትዮጵያ ሳይንስ እና ቴክኖሎጂ ኢንስቲትዩሽን በደንብ አድርጎ እሱም ተዘጋጅቶ ነበረ። እኛም በደንብ ሶሻል ሚዲያ ነግረን ነበረ። እንግዲህ የሁሉ ተጠረቃቅሞ ክስተቱን ደግሞ ማየቴ ለኔ ትልቅ ነገር ነው። የቱሪዝም ዘጋቢው ጋዜጠኛ ሄኖክ ስዩም በበኩሉ የሥነ ፈለክ ቱሪዝምን የማሳደግ ጠቀሜታውን ይናገራል። የኳክብት ቱሪዝም፣ ስታር ቱሪዝም የሚባለው ይሄ አቡነ ዮሴፍ ከላሊበላ ጀርባ ስልሳ ኪሎ ሜትር ርቀት ላይ የዚህ መመልከቻ በኢትዮጵያ ስፔስ ሳይንስ ሶሳይቲ እየተሰራ ያላለ ልክ እንደ እንጦጦ ማለት ነው። ያ ቦታ አስቀድሞም ከዚህ በፊት በደንብ ራቅ ያለ ጊዜ ዛሬ ስልሳ ሰባ ዓመት ወደዛ አካባቢ የመጡ የውጭ ሀገር ጎብኚዎች እና እዛ አካባቢ ቆይታ አድርገው የከዋክብቱን ውበትና ማማር ያለውን ነገር ለእይታ ምቹ መሆኑን ገልጸዋል። ከዛ ባሻገር እዚህ አሸጠላይም ሆነህ ከዛ በሚያልፈው ሁኔታ ወደዚህ ወደ የአርሴማንም ተራራ ይዘህ ላሊበላ እነዚህ ከዋክብትን ለመመልከት የተመቸ ቦታ ነው እና ይሄኛው ጉዳይ አንድ ጉዳይ የሚያደርገው ምንድነው? እኔ ለምሳሌ የኢትዮጵያ ሚዲያዎች ምንድነው የሚያገናኛቸው፣ የተለየ ፖቴንሻሉ ምንድነው? ላሊበላና አካባቢው ከስነ ፈለክ ከከዋክብት ሳይንስ እና ጥበብ ጋር የሚለውን አንድ በደንብ ከፍ ብሎ እንዲረዱት ያደረገ ክስተት ነው ይሄ ተፈጥሯዊ ክስተት። ስለዚህ በቀጣይ ኢትዮጵያ ከስታር ቱሪዝም ብዙ ነገር ትጠቀማለች ብዬ አስባለሁ። የሰሜኑ ከፍተኛ ደጋማ ስፍራዎች ወይም ደግሞ ሰንሰለታማ ተራራዎቹ ለዚህ አይነት የቱሪዝም ዘውግ በጣም የተመቹ ናቸው። እየተጀመሩም ነገሮች አሉ። ቅድም እንዳልኩት የዛሬ አስር ዓመት ጀምሮ የተለያዩ ዩኒቨርሲቲዎች እዛ አካባቢ ኳክብትን መመልከቻ ቴክኖሎጂ ማዕከል በቅንጅት እየሰሩ ነው። የኢትዮጵያ ስፔስ ሳይንስ ሶሳይቲ ነው ጉዳዩን የሚመራው። ይሄ የአቡነ ዮሴፍም ሲያልቅ እንግዲህ ላሊበላ እንደ ቅርስ እንደ ራሱ ጥበብ ዓለም ወደኋላ እኛን የሚመለከትበት እዚህ ቦታ ላይ ደግሞ በእንደዚህ አይነት ሳይንሳዊ ቴክኖሎጂዎች እየተደገፈ ከፍ ያለ ደግሞ ይሄ ከዋክብትን ስፔስን የመመልከት ጉዳይ ዳብሮ ራሱን የቻለ አንድ የቱሪዝም የሳይንስ ባህል ተፈጥሮ መቀጠል ከቻለ ደግሞ ዓለም ልክ እንደ ትናንትናችን ነገንም የሚያይበት አንድ ማዕከል ይሆናልና እዚህ ላይ ብዙ መስራት ያስፈልገዋል። በወቅቱም የቱሪዝም ሚዲያውም፣ የቱሪዝም አስጎብኚ ማህበሩም፣ የስፔስ ሳይንስ ሶሳይቲውም አቡነ ዮሴፍ ላይ በዚህ ጉዳይ ላይ ሳይቀር ተመካክሏል። ይሄ ከኢንቫይሮንመንቱ ጋር በጣም በተቀናጀና በተዋደደ መልኩ ሳይንስን፣ ጥበብን፣ እውቀትን፣ ከዋክብትን፣ የሰማይን ዓለም ለመመልከት የምትሰራው ስራ በደንብ ውጤታማ መሆን ከቻለ ላሊበላ የትናንት ታሪካችን ብቻ ሳይሆን የነገ ሳይንሳችን ማዕከል ይሆናል ብዬ አምናለሁ። ከብዙ ዓመታት ጥበቃ በኋላ የተከሰተው ይህ ቀለበታዊ የፀሐይ ግርዶሽ የስነፈለክ ሳይንስን በዘመናዊና ጥንታዊ እውቀቶች ለማዳበር እድል እንደከፈተ ተነግሮለታል። ከኮንጎ ተነስቶ በማዕከላዊ አፍሪካ ሪፐብሊክ በሱዳንና ደቡብ ሱዳን እንዲሁም በኢትዮጵያና ኤርትራ አድርጎ ወደ መካከለኛው ምስራቅ እንደተሻገረ የተጠቀሰው ይህ ቀለበታዊ ግርዶሽ በተለይ ለኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት አይን ገላጭ ክስተት መሆኑ ተነግሮለታል። ዶክተር ሰለሞን በላይ ያብራራሉ። ኢትዮጵያ ውስጥ አሁኑ በድሮ ገባ ወጣ ነው። እንደዚህ ቆርጠን አልገባንም እና ኢትዮጵያ ውስጥ በጣም ትኩረት መንግስት ከሰጣቸው ኢመርጂንግ ቴክኖሎጂ ከምንላቸው ሳይንሶች ውስጥ አንደኛው ስፔስ ነው። ስፔስ ባይ ቴክኖሎጂ እና እነዚህ አይሲቲ ላይ መንግስት ትኩረት ሰጥቷል ኢትዮጵያ ውስጥም በርካታ ፕሮጀክቶችን እየተሰራ ነው ባለፈው ላውንች ካደረግነው በተጨማሪ ሌላ ሳተላይቶችን ላውንች ለማድረግ እና በቅርቡ ደግሞ ምናልባት በጭር ጊዜ ውስጥ በሁለተኛው ሳተላይት እንደምንገናኝ ተስፋ እያደረግ በርካታ ሀገራዊ ፕሮጀክቶችን ሀገራዊ አቅምንም እየገነባ ነው አለም አቀፍ ዘንድ ኢትዮጵያን በጥሩ ሁኔታ እያስተዋወቀ ነው በዚሁ መሰረት የኢትዮጵያውያንም ሆነ የኛ ወዳጆች ኢትዮጵያውያን፣ ትውልደ ኢትዮጵያውያን ውጭ ያሉ በተጨማሪም ደግሞ ህዋ ወይም ስፔስ ትልቅ የሆነ ዓለም አቀፍ ግንኙነት የሚያስፈልግ በጋራ መስራትን የሚፈልግ በዓለም አቀፍ ስምምነት እና ሕግ ከሀገሪቱ የተጨባጭ ሁኔታ አብሮ የሚሄድ ስለሆነ እንግዲህ የእናንተንም ሆነ ትውልደ ኢትዮጵያውያን የተለያየ ቦታ ያላችሁ ለሀገራችን እድገትና ብልጽግና የምትችሉትን ሁሉ በስፔስ ሴክተር ላይ በተለይ እንድትደግፉ እላለው። እኔም አመሰግናለሁ። ለተጠናቀረው ዘገባ ደመቀ ከበደ ከአዲስ አበባ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your